የሕዝብ ተወካዮች ምክር ቤቱ በዛሬው ውለው የኢፌድሪ ፕሬዚዳንት ትላንት ለሁለቱም ምክር ቤቶች የዓመቱ የመንግስት አቅጣጫን አስመልክተው ያደረጉትን ንግግር የድጋፍ ሞሽን አድምጦ አጽድቋል። በመቀጠልም የመንግስት አስፈጻሚ አካላትን አደረጃጀት ስልጣንና ተግባር ለመወሰን የቀረበ ረቂቅ አዋጅን አጽድቋል። ምክር ቤቱ አዳዲስ የሚኒስቴር መስሪያ ቤቶችንም ያቋቋመ ሲሆን የተልዕኮ መደራረብና ግልጽነት የጎደላቸው ያላቸውን ደግሞ እንዲጣመሩና እንዲፈርሱ አድርጓል። በእለቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ካቀረቡት ማብራሪያ በተለይ አንዳንድ ጊዜ የሚያጋጥሙን ጉዳዮችን በምንመለከትበት ጊዜ በቅርቡ ለምሳሌ በኦሮሚያ ክልል በጣም ብርቅዬ የሆኑ የባሌ ተራራዎች የተፈጥሮ ሀብት ደን ቃጠሎ ደርሶት ይህን አደጋ ለመከላከል አገራችን ዝግጅት እንደሌላት ለማረጋገጥ ተችሏል። እንዲህ አይነት አደጋዎች በሚከሰቱበት ጊዜ ፈጥኖ አደጋዎችን ለመቀነስ የሚያስችል አደረጃጀት እና ቁሳዊ አቅም የሚያስፈልገን ይሆናል። ስለዚህም ከዚህ በፊት በዋናነት የሚያጋጥመን የአደጋ መከላከል እና ዝግጁነት ጉዳይ ከድርቅ ጋር የተያያዘው ጉዳይ መሆኑ እንደተጠበቀ ሆኖ ሌሎች የአደጋ መከላከል ጉዳዮችንም አካቶ ጠንካራ የአደጋ መከላከልና ዝግጁነት መዋቅር ሊኖር ይገባል የሚል ጥናቱ አመላክቷል። የኮንስትራክሽን ዘርፉ ወይም የኮንስትራክሽን ኢንዱስትሪው ጎልቶ የወጣ በመሆኑና ከዚህም በኋላ አገራችን በፈጣን ሁኔታ እያደገች የምትቀጥል በመሆኑ የኮንስትራክሽን ዘርፍ ሚና ከፍተኛ ይሆናል። አሁን ባለንበት ሁኔታ የኮንስትራክሽን ዘርፉ በአብዛኛው በውጭ ኩባንያዎች ትከሻ ላይ የወደቀና ና አገራዊ ወይም አገር በቀል ኩባንያዎች ያላቸው አቅም የሚፈለገው ደረጃ ላይ ያልደረሰ በመሆኑ የኮንስትራክሽን ዘርፉ በውስጡ የሚታዩበት የተለያዩ የአሰራርና የኪራይ ሰብሳቢነት ችግሮች ኢኮኖሚያችን በፍጥነት እንዳይጓዝ ማነቆ ሊሆን እየሆኑም ያሉ በመሆናቸው ይህንን ስራ በአግባቡ መምራት የሚገባን መሆኑ ታሳቢ ተደርጓል። በዚህ መሰረት የቀድሞው የፌዴራል ጉዳዮች ሚኒስቴር የነበረው የፌዴራልና የአርብቶ አደር ጉዳዮች ሚኒስቴር፣ የሲቪል ሰርቪስ ሚኒስቴር ደግሞ የፐብሊክ ሰርቪስና የሰው ኃይል ልማት ሚኒስቴር፣ የቀድሞው የግብርና ሚኒስቴር ደግሞ የእርሻና የተፈጥሮ ሀብት ሚኒስቴር እንዲሁም የእንስሳና የአሳ ሀብት ልማት ሚኒስቴር ተብለው ተዋቅሯል። ምክር ቤቱ በመጨረሻም የ24 ሚኒስትሮችና የአምስት በሚኒስትር ማዕረግ የሚመሩ የአስፈጻሚ አካላት ሹመት አጽድቋል። ምክትል ጠቅላይ ሚኒስትሩና በምክትል ጠቅላይ ሚኒስትር ማዕረግ ተሹመው ሲያገለግሉ የነበሩት እንዳሉ የቀጠሉ ሲሆን ለውጥ ከተደረገባቸው መካከል አቶ ሬድዋን ሁሴን የስፖርትና ወጣቶች ጉዳይ ሚኒስትር፣ አቶ ጌታቸው ረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ካሳ ተክለ ብርሃን የፌዴራል ጉዳዮችና የአርብቶ አደር ልማት ሚኒስትር አቶ ያዕቆብ ያላ የንግድ ሚኒስትር ይገኙባቸዋል። ተሿሚዎቹ በመጨረሻ ህዝቡን በታማኝነትና በቅንነት እንደሚያገለግሉ በምክር ቤቱ ፊት ቃለ መሐላ በመፈጸም ስብሰባው ተጠናቋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።